ለደህንነታቸው በመስጋት ስማቸውን መግለጽ ያልፈለጉ የየካ ክፍለ ከተማ አንዳንድ ነዋሪዎች ለአሜሪካ ድምጽ በሰጡት አስተያየት የቀበና ወንዝ ዳርቻን ለማልማት በተያዘው ዕቅድ ምክንያት ከሚኖሩባቸው አካባቢዎች በአጭር ጊዜ ውስጥ ትነሳላችሁ መባላቸውን ገልጸው ይህ ጉዳይ ስጋት ፈጥሮብናል በማለት ቅሬታቸውን አሰምተዋል። በየካ ክፍለ ከተማ የወረዳ አራት ነዋሪ መሆናቸውን የገለጹት አንድ አስተያየት ሰጪ በክፍለ ከተማው ዋና መስሪያ ቤት በተጠራ ስብሰባ ይኸው ቅድመ ማስጠንቀቂያ መሰጠቱን ተናግረዋል። በቃ በአስቸኳይ ትነሳላችሁ የሚል ነው። ምንድነው ምክንያታችሁ? በአጭር ጊዜ እንዴት ነው የሚሆነው? አቅመ ደካሞች አሉ፣ ሽማግሌዎች አሉ፣ ተማሪዎች አሉ። ትምህርት ቤት አስመዝግበህ ጨርሰሃል። ትምህርት ቤት አስመዝግበናል። ያ ሁሉ ተደርጎ ምንድን ነው ምክንያታችሁ ሲባል በቃ በአጭር ጊዜ በወንዝ ተፋሰስ ይነሳል አሉ። እስከ መቼ ነው የሰጧቸው? አሁን ቀነ እነሱ ክፍለ ከተማ ላይ ተናገር የሚሉት እስከ ሀያ አንድ ይላሉ። እስከ መስከረም ሀያ አንድ ነው የሚሉት። በዚሁ ክፍለ ከተማ የወረዳ አራት ነዋሪ መሆናቸውን የጠቀሱት ሌላኛው አስተያየት ሰጭም ባለፈው ሳምንት አርብ ዕለት ነዋሪዎቹ ስብሰባ ተጠርተው ከመኖሪያቸው ባጠረ ጊዜ ውስጥ እንደሚነሱ እንደተነገራቸው ይገልጻሉ። የካ ክፍለ ከተማ ነው መገናኛ የተጠራ ነው። እዛ ገባን። እኛን ያወያዩን ሰዎች ግን ተራችሁ፣ ለልማት ስለሚፈለግ ስለምትፈልግ በዚህ ሀያ እስከ መስከረም ሀያ አንድ ትለቃላችሁ ያለው። እንዴት ነው የምንለቀው? በዚህ ሀያ አንድ ቀኑ ውስጥ እንዴት ነው የምንይዘው? ይህ ምንድነው ስም የምንሆነው? ምንድ ነው የምናደርገው? ነዋሪዎቹ ባነሱት ቅሬታ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የክፍለ ከተማው የኮሚኒኬሽን ጽሕፈት ቤት ኃላፊ አቶ ታደለ በቀለ በበኩላቸው ባለፈው ሳምንት የተጠቀሰው ስብሰባ መጠራቱን እና በርካታ ነዋሪዎችም መገኘታቸውን ገልጸው በስብሰባው ተሰምተዋል የተባለው መረጃ ግን የተሳሳተ ነው ብለዋል። ሀያ ቀን ምናምን የተባለው እሱ ሀሰት ነው፣ ውሸት ነው፣ እሱ ውሸት ነው። በስንት ቀን የተባሉት ማለት ነው። የወንዝ ዳርቻ ልማት ነው። ከኮሪደር ጋር የተገናኘ ሁለተኛ ዙር ጥናት አለ፣ ምን አለ ህዝብ ወያየት አለ። እያንዳንዱ ስራ ይሰራል። በጣም በርካታ ስራ ይሰራል። በዚህ በኮሪደር ልማቱ እዚህ ፊት ለፊት በመንገዶች ዳርቻ ሲሰራ የነበረውን ሂደት ተከትሎ ደግሞ በዛ ይሄዳበታል ማለት ነው። በክፍለ ከተማው በሚገኝ የቀበና ወንዝ ዳርቻ የሚከናወነው ልማት የአዲስ አበባ ኮሪደር ልማት ሁለተኛው ምዕራፍ አካል መሆኑን የተናገሩት የኮሚኒኬሽን ኃላፊው አቶ ታደለድ፣ አሁን እየተከናወነ ያለው ህዝቡን የማወያየትና መረጃ የማጥራት ስራ እንደሆነ ተናግረዋል። የወንዝ ዳርቻ ልማት ዙሪያ ከየት የት እንደሚደርስ ውይይት ተካሂዷል። በዛ ላይ ደግሞ ሰውም ሪያክት አደረገ። እንዴት ነው? ለምንድነው ምንነሳ? የሚል ነገር ታሳቢ ተደረገ። ኦልሬዲ በቃ ተጀመረ። አሁን የማጥራት ስራ ገና፣ የማጥራት ስራው ራሱ ስንትና ስንት ጊዜ ይወስዳል። ስለዚህ የተቀመጠ ቀነ ገደብ የለም ነው እያልከኝ ያለኸው? አዎ፣ ቀነ ገደብ የለም። ቀጥታ በቃ እንደሚነሱ የማወያየት ስራ በምን አይነት መንገድ። ዝም ብለን ሰውን ተነስ አትልም። ታወያያለህ በየደረጃው ስለዚህ በአንድ ላይ ሆኖ ሰው ጉዳዩ ስለምን እንደሆነ እንዲያውቀው፣ ከዛ በኋላ ደግሞ በየደረጃ ያለው አካል ደግሞ እያንዳንዱን ነገር ደግሞ እየወረደም ዋን ተዋንም እያገኘ ተነጋገር እየተግባባን ነው እየሰራን ያለን። አሁንም በኮሪደር ልማቱም እንደዛ ነው፣ እየተነጋገርን ነው እየተግባባን የሰራ አሁንም ደግሞ ይህንም በተመሳሳይ ነገር ነው ሰራ በስብሰባው ከወረዳ አንድ እስከ ወረዳ ሰባት ያሉት ነዋሪዎች መገኘታቸውንና የይዞታ ሰነዶቻቸውን እንዲያስመዘግቡ እንደተነገራቸው የጠቀሱት የመጀመሪያው አስተያየት ሰጪ አንዳንዱ አማራጭ ቀርቦለታል፣ ሌላው ደግሞ ይህን እድል አላገኘም ይላሉ። ቅዳሜ ዕለት የመዘግቧቸውን ሰዎች ባለ ሽንት መኝታ ቤት ትፈልጋለህ ባለምን እያሉ ሲያስመርጡ ነበር። የግብር ቤቶችን መሬት ትፈልጋለህ ወይን እስኮ እንደምንም ሲሉ ቆዩ። እሁድ ዕለት ደግሞ የሄድነውን ሰዎች ምንም አይነት ምርጫ በቃ ዝም ብሎ ብቻ ካርታ አስገቡ ነው በቃ ጥርጊያ ነው ሁሉ ነገር እና በጣም ስጋት ላይ ነው ያለ። ነው ለአሜሪካ ድምፅ የተናገሩ ሶስተኛ አስተያየት ሰጭም ሰነዳችንን በመያዝ ሄደን ብንመዘገብም የተሰጠን አማራጭ ግን የለም ይላሉ። ለሰው ለህዝቡ የሚሆን ነገር ተደርጎ ከፍሎ መኖር እንዲችል ምናምን የሆነ ሁኔታዎች ተመቻቸው ቢሆን። በጣም ግን እንደዚህ አይነት አማራጭ የለም ይፈርሰን ቤት ነው የምታገኘው። የኮሚዩኒኬሽን ጽህፈት ቤት ኃላፊው አቶ ታደለ በቀለ ደግሞ በልማቱ ምክንያት ለሚነሳው ነዋሪ አማራጮችን ለመስጠት ጥናት እየተደረገ ነው፣ ህዝቡ ሊሰጋ አይገባውም ይላሉ። የቅደም ተከተል ሂደት አለው። ከጥናት ጀምሮ ጥናት ተደርጎ መሰራት አለበት የሚለው ነገር ወረደ ያልቋል። ግን ምን ያህል ሰው ነው ያለ፣ ምን ያህል ቤት ነው ያለ፣ ምን ያህል አባወራ ነው ያለ፣ ምን ያህል የገበለ ቤት ምን ያህል የግል ቤት የሚለውን ነገር እሱ ሁሉ ይጠናል እንጂ ዝም ብሎ እንደ ነዋሪ ዝም አንድ ላይ ጠቅልልህ ዝም አፈናቅልህ በጣም ትለው ሁኔታ ላይ አይደለም። ስለዚህ ምንም የሚያሰጋ ነገር የለም። ቅሬታቸው እስከሚፈታ ድረስ ውይይት ይደረጋል። ውይይት እስከ ታች ድረስ ውይይት ይደረጋል። ከብሎክ ጀምሮ እስከ ክፍለ ከተማ ድረስ ይደረጋል፣ እየተደረገ እያንዳንዱ ነገር እንትን የተባለ እዚያ ያላመነበት ስራ ለምን እንሰራለን? ሁሌም ህዝብ ያመነበትን ስራ ነው እየሰራ ነው የመጣን። አሁንም ተወሳይ ስራ ነው የሚሰራ። የአዲስ አበባ የኮሪደር ልማት ሁለተኛው ምዕራፍ በተለያዩ የከተማዋ አካባቢዎች መጀመሩን ለማወቅ ተችለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ